ከኢኮኖሚው ዓለም የኢትዮጵያ ሁለተኛው የእድገትና የትራንስፎርሜሽን እቅድ በጎርጎረሳዊ የዘመን ቀመር በ2025 ሀገሪቱ ከዝቅተኛ ወደ መካከለኛ ገቢ ያላቸው ሀገሮች ተርታ እንደምትሸጋገር ያስረዳል። በእቅዱ መሰረትም ባለፉት ተከታታይ ዓመታት ባለሁለት አሀዝ እድገት እንደተመዘገበ መንግስት ሲገልጽ ቆይቷል። ዓለም ባንክን የመሳሰሉ አበዳሪ ድርጅቶችም ተገኘ የተባለውን እድገት ይስማሙበታል። ከሰሞኑ የወጣው የተባበሩት መንግስታት የንግድና የልማት ጉባኤ የትንበያ ሪፖርት ግን ከዚህ የተለየ ነው። ኢትዮጵያ በተባበሩት መንግስታት የንግድና የልማት ጉባኤ ዝቅተኛ የገቢ መጠን አላቸው ብሎ ካስቀመጣቸው 48 የዓለም ሀገሮች አንዷ ናት። እነዚህ ሀገሮች በተባበሩት መንግስታት የልማት ፖሊሲ ኮሚቴና በገለልተኛ የባለሙያዎች ቡድን በየሶስት ዓመቱ ሀገራቱ ያሉበት የኢኮኖሚ ደረጃ ተጠንቶ ክለሳ ይደረግበታል በጥናቱ መሰረትም ሀገሮቹ ካሉበት ዝቅተኛ የገቢ መጠን ወደ መካከለኛ የሚያደርጉትን ሽግግር በተመለከተ ተቋሙ ትንበያውን ያስቀምጣል የተባበሩት መንግስታት የንግድና የልማት ጉባኤ ሰሞኑን በአዲስ አበባ ከተማ የአፍሪካ ቀጠና ኃላፊ በሆኑት በዶክተር ጆይ ካቲኒካዋ ይፋ በተደረገው የዘንድሮው የትንበያ ሪፖርት እንደተመለከተው ኢትዮጵያን ሳይጨምር 16 ሀገራት ከዝቅተኛ የገቢ መጠን ወደ መካከለኛ ይሸጋገራሉ። የነፍስ ወከፍ የገቢ መጠን የሰው ሀብት ልማትንና የኢኮኖሚ ተጋላጭነትን ተቋሙ መስፈርት አድርጎ ምዘና አካሂዷል በእነዚህ መስፈርቶች ተመዝነው በጎርጎርሳዊ የዘመን ቀመር ከ2021 እስከ 2024 ባሉት አመታት ወደ መካከለኛ ገቢ ይሸጋግራሉ ተብሎ ከተተነበየላቸው ሀገራት ውስጥ ኢትዮጵያ በሪፖርቱ አልተካተተችም። ዩኤስ አሜሪካ በሚገኘው የዊስኮንሰን ዩኒቨርሲቲ የምጣኔ ሀብት ፕሮፌሰር የሆኑት ዶክተር ዳንኤል ተፈራ ሀገሪቱ በሪፖርቱ ያልተካተተችበትን ምክንያት እንዲህ ያብራራሉ። የኢትዮጵያ እድገት በውጭ ብድር ላይ የተመረኮዘ እድገት ነው። ስለዚህ የሚገዙ እቃዎች ሁሉ ከውጭ ነው የሚመጡት። ይሄ አንድ ችግር አለው። ምንድን ነው? የተበደረችው ገንዘብ ተመልሶ ስለሚወጣ የኢትዮጵያን ኢኮኖሚ የውስጥ ኢኮኖሚ አያዳብርም። የሚያዳብረው የውጭውን የአበዳሪውን አገር ኢኮኖሚ ነው። ይሄ እንግዲህ በመንግስት ልማት የሚታየው ነው። የኢትዮጵያ እድገት የተለካው በዚህ በህንጻ ስራዎች ነው። እነዚህም ህንጻ ስራዎች ችግር አላቸው። የሀገሪቷን የውስጥ ኢኮኖሚ አያዳብሩም። ምክንያቱም እቃዎቹ በሙሉ በብዛት የሚመጡት ከውጭ ነው። ስለዚህ በሀገሪቱ ኢኮኖሚ ደረጃ ላይ ያልተመረኮዘ ወጪ ስለሆነ ኢኮኖሚውን አያሳድገውም። ነው እና እነዚህ ነገሮች አንድ ላይ ሲዳመሩ የኢትዮጵያ የነፍስ ወከፍ ገቢ ሊንቀሳቀስ አልቻለም። ስለዚህ ነው እስከ ሁለት ሺ ሀያ አምስት ለምሳሌ በመሀል ገቢ አገሮች ዝርዝር ውስጥ ኢትዮጵያ የለችም። ተቋሙ በትንባያ ሪፖርቱ እንዳስቀመጠው ከ16ቱ ሀገራት መካከል ከአፍሪካ አንጎላና ኢኳቶሪያል ጊኒ እንዲሁም ደቡብ ፓሲፊካዊቷ ሀገር ቫናቱ በጎርጎረሳዊ ዘመን ቀመር እስከ 2021 ካላደጉ ሀገራት ተርታ ወደ መካከለኛ ገቢ ያላቸው ሀገራት ተርታ ይገባሉ ተብሎ ተስፋ ተጥሎባቸዋል። ጎረቤት ጅቡቲን ጨምሮ ቀሪዎቹ ያላደጉ 13 የዓለም ሀገራትም ከ2021 እስከ 2024 ባሉት አመታት ተመሳሳይ ሽግግር ያደርጋሉ ተብሎ ይጠበቃል። የተባበሩት መንግስታት የንግድና የልማት ጉባኤ ዳጎስ ባለው የትንበያ ሪፖርቱ ይፋ እንዳደረገው ሀገሮች ወደ መካከለኛ ገቢ ለመሸጋገር በሶስት አመታት በአማካኝ 1035 ዶላር አመታዊ የነፍስ ወከፍ ገቢ ማስመዝገብ ይጠበቅባቸዋል። በዚህ መስፈርት ኢትዮጵያ ስትመዘን ከ800 ዶላር በታች በሆነ አመታዊ የነፍስ ወከፍ ገቢ ከማያሟሉት ሀገሮች ውስጥ ተቋሙ መድቧታል። የዓለም ባንክ ባለፉት አመታትና ከተቋሙ የትንበያ ሪፖርት አንድ ሳምንት ቀደም ብሎ አውጥቶት በነበረው ሪፖርት ግን ኢትዮጵያ በፈጣን እድገት ላይ ያለች ሀገር እንደሆነች ገልጾ ነበር። ለመሆኑ ትንበያዎቹ ለምን ተለያዩ? ዶክተር ዳንኤል ተፈራ ይናገራሉ። መካከለኛ የነፍስ ወከፍ ገቢ ደረጃ የሚደርሱ ሀገሮች ብለው ሲናገሩ ገቢያቸው ከአንድ ሺ ሰላሳ አምስት እስከ አራት ሺ ሰማኒያ አምስት ዶላር የነፍስ ወከፍ ገቢ ነው። በዛ መስፈርት ያሉ አገሮች መካከለኛ ገቢ ያላቸው ተብለው ይወሰናሉ። በሁለት ሺ አስራ አራት የዓለም ባንክም እንደዚሁ ኢትዮጵያ በሁለት ሺ ሀያ ወደዚህ መካከለኛ ገቢ ደረጃ ትደርሳለች ብለው ተናግረው ነበረ። ችግሩ ምንድን ነው? እዚህ አይነት ትንበያ ላይ የደረሱት አገሪቱ አሁን በምታሳየው እድገት ከቀጠለች እዚህ ደረጃ ላይ ትደርሳለች ነው። ግን ሁልጊዜ ትንበያ ችግር አለው። አንዳንድ ነገሮች ከተሳኩ ብሎ ነው የሚናገረው። እነዛ ነገሮች ካልተሳኩ ሊዛባ ይችላል ማለት ነው። ይሄ ነው እንግዲህ ችግራቸው። በሁለተኛ ደረጃ የተቀመጠው የተቋሙ መስፈርት የሰው ሀብት መጠንን የሚመለከት ሲሆን የተመጣጠነ ስነ ምግብ ጤና፣ በተለይም የህፃናት ሞት ቁጥር፣ በትምህርት ቤት የሚገኙ ተማሪዎች ቁጥር ወይም የተማሪዎች ጥምርታ፣ እንዲሁም የተማረው ሕዝብ ብዛት ጠቋሚ ይሆናሉ ተብለው ተቀምጠዋል። በሶስተኛ ደረጃ የተቀመጠው የሀገሮች መመዘኛ መስፈርት ደግሞ የኢኮኖሚ ተጋላጭነት ነው። በዚህ መስፈርት የተፈጥሮ አደጋ ማለትም በአደጋው ወቅት በግብርናው ዘርፍ የተረጋጋ ምርታማነት መኖርና ለአደጋ ተጋላጭ የሆነ ህዝብ ቁጥር፣ የእቃዎችና የአገልግሎቶች የተረጋጋ ኤክስፖርት ማለትም ከንግድ ጋር ተያያዥ የሆኑ አሉታዊ ክስተቶች በመለኪያነት ተቀምጠዋል። የተባበሩት መንግስታት የንግድና የልማት ጉባኤ ሪፖርት ከላይ በተጠቀሱት መመዘኛዎች መሰረት ኢትዮጵያ በመጪዎቹ አስር ዓመታት ከዝቅተኛ ወደ መካከለኛ የገቢ መጠን ከሚሸጋገሩ ሀገራት ተርታ በትንበያው የለችም። የምጣኔ ሀብት ባለሙያው መፍትሄውን ይጠቁማሉ። መሬቱን ለአራሹ በነፍስ ወከፍ መስጠት ቴክኖሎጂ እንዲያስፋፋ መንግስት ተሳትፎ ሊያደረግ ይችላል። ገንዘብ እንዲያገኝ ሊያበድረው ይችላል። ቤቱን እንዲሰራበት ሊያበድረው ይችላል። ከብቱን የሚያሳድግበት በረት እንዲሰራ በዘመናዊ መንገድ ሊያበድረው ይችላል። እንዲህ አይነት ንቃት ንቃታዊ ልማት ካለ ኢትዮጵያ በጥቂት ጊዜ ውስጥ ከፍተኛ የነፍስ ወከፍ ገቢ ልታሳይ ትችላለች። ህዝቡም ይደሰታል፣ ይጠቀማል። የባህር በር አለመኖር ለኢኮኖሚ እድገት እንቅፋት ተደርጎ በተቋሙ ትንበያ ተወስዷል። የባህር በር የሌላቸው ሀገሮች አነስተኛ የኢኮኖሚ ነጻነትና የውጭ ንግድ ውሱንነት ተግዳሮቶች ቢኖሩትም ይህንን ተቋቁመው ኢኮኖሚያቸውን ያሻሽላሉ ተብለው እንደ ቦትስዋና ያሉ ሀገሮች በተቋሙ ተስፋ ተጥሎባቸዋል። በተባበሩት መንግስታት የንግድና የልማት ጉባኤ በዝቅተኛ ደረጃ ያደጉ ተብለው ከተቀመጡት 48 የዓለም ሀገራት መካከል ኢትዮጵያን ጨምሮ 33ቱ የአፍሪካ ሀገሮች ናቸው። የምስራቅ አፍሪካ ሀገራትን በተለይ ስንመለከት ደግሞ ከኬንያ በስተቀር ሁሉም የቀጠናው ሀገራት በዚሁ ደረጃ ውስጥ የተካተቱ ናቸው። ለመሆኑ ኬንያ ምን የተለየ የኢኮኖሚ ተሞክሮ ይኖራት ይሆን? ኬንያን ብንወስ የኬንያ የነፍስ ወከፍ ገቢ ወደ እየተጠጋ ነው ወደ አንድ ሺህ ዶላር። ኬንያና ኢትዮጵያን ማወዳደር ይረዳል። ምክንያቱም ጎረቤት ሀገሮች ናቸው። የኢኮኖሚ ስርዓታቸው የኬንያ የተለየ ነው ከኢትዮጵያ። የኬንያ መንግስት ኢኮኖሚ ውስጥ በሰፊው አይገባም። በብዛት የግል ኢኮኖሚ ነው። ካፒታል አለ። ነጻ ገበያ ናቸው። ኢትዮጵያ እነዚህን ሁሉ መስፈርቶች አታሟላም። ስለዚህ ከፍ ያለ ችግር አለ። የመሬት ባለቤትነት አለ ኬንያ ውስጥ፣ ኢትዮጵያ ውስጥ የለም፣ በመንግስት እጅ ነው የተያዘው። ማምረቻዎች በሙሉ በመንግስት እጅ ናቸው ኢትዮጵያ ውስጥ። እና እነዚህ ችግሮች ናቸው። እንደ ዶክተር ዳንኤል ገለጻ የኢትዮጵያን ኢኮኖሚ እድገት በተመለከተ መንግስትም ይሁን የዓለም ባንክ እንዲሁም የተባበሩት መንግስታት ድርጅት የንግድና የልማት ጉባኤ ያላቸው ትንበያ ምንም ይሁን ምን የሕዝቡን ኑሮ በተጨባጭ በማሻሻልና በሀገር ውስጥ ጉልበትና ሀብት የተመሰረተ ስራ ከተሰራ ጥሩ የኢኮኖሚ እድገት ማስመዝገብ ይቻላል። የተባበሩት መንግስታት የንግድና የልማት ጉባኤ በዝቅተኛ የገቢ ደረጃ ያሉ ሀገሮችን ወደ መካከለኛ የሚያሸጋግ የሚያስቸግረው የመመዘኛ መስፈርት 45 ዓመታትን ያስቆጠረ ሲሆን በእነዚህ ዓመታት ከአምስት የማይበልጡ ሀገራት ብቻ ካላደጉ ሀገራት ተርታ መውጣት ችለዋል። ዝግጅታችን በዚህ ተጠናቋል። ስለተከታተላችሁ እናመሰግናለን። አዘጋጅና አቅራቢ ፀሐይ ጫኔ። መልካም ጊዜ